Voice of America. ኤድስን ለማሸነፍና ለማስወገድ በየአቅጣጫው የተቀጣጠለው ትግል እንሆ ዛሬ ዛሬ ብዙ ፍሬ እያፈራ ብዙ ተስፋ ሰጪ ውጤት እያስገኘ ነው። ብርቱ ፈተና፣ ብዙ ትግል፣ የአመታት ትንቅንቅና ጥረትን የጠየቀ ፍልሚያና ውጤት ነው ዛሬ የሚስተዋለው። በተለይ በሕክምናው መስክ እየታዩ ያሉ ስኬቶች ኤድስን ለማስቆም ከኤድስ ነጻ የሆነ ትውልድን ለመፍጠር እንደሚቻል ብርቱ እምነትን አሳድረውብናል። የሳይንስና የምርምሩ ውጤትና እድገት ኤችአይቪን እኮ ጉዳት የማያደርስ ቫይረስ ማድረግ ብቻ ሳይሆን ማጥፋትም ይቻላል ለማለት የደፈርንበት ጊዜ ላይ አቁመውናል። የመንግስታቱ ድርጅት የኤድስ መቆጣጠሪያ መርሃ ግብር ኃላፊ ሚሼል ሲዲቤ የዛሬ አሥራ አምስት ዓመት ወደፊት ኤች አይቪ የዚች ምድር ቤተሰብ አባል መሆኑ ያከትማል ሲሉ ደፋር ራእያቸውን ደንግገዋል ለሜልቦርኑ ጉባኤ መክፈቻ። እንዲያም ሆኖ ታዲያ በዚህ የትግልና የድል ገድል ጎዳና ላይ አንድ ብርቱ እንቅፋት ወይም ጠላት ዛሬም ተደንቅሮ እየታዩ ያሉ ስኬቶችን ሁሉ ሊያደበዝዝ ወይም ሊቀለብስ ሲጥር ይስተዋላል። ከኤድስ ጋር የተያያዘ ማግለል፣ አድሎና ማሸማቀቅ የአሜሪካ ድምፅ ያዘጋጀውና ያወጣው ሊቪንግ ኢን ደ ሻዶው ወይም የጥላ ስር ሕይወት ወይም ተደብቆ መኖር በሚል ርዕስ የተዘጋጀው ልዩ ዘጋቢ ወይም ዶኪመንታሪ ፊልም ለጸረ ኤድስ ትግሉ አንድ አበረታች ግብዓት ሆኗል። ፊልሙ ሜልቦርን አውስትራሊያ ላይ ትናንት መታየት ሲጀምር፣ በዚያው መድረክ ላይ ዘጋቢያችን አኒታ ፓወል ተገኝታ ነበር። ኤች አይ ቪ የሚባል ቫይረስ በሰው ውስጥ መገኘቱና ብዙ ጉዳትም ሊያደርስ እንደሚችል በተገለጠባቸው በአውሮፓ አቆጣጠር በ1980ዎቹ ውስጥ ትልቁን መቀነት ወዲያው የዘረጋው በወንድ የተመሳሳይ ጾታ ፍቅረኞችና አደንዛዥ ቅመሞችን ወይም ቋሚ መድኃኒቶችን በደማቸው ስሮች የሚወስዱ ሰዎች ላይ ነበር። ወዲያው መጠቋቆሚያ ሆኑና ለመገለል ዳረጋቸው። የተፈጠረው ሁኔታ ሰላሳ ዓመታት አለፉ። የኤድስም መልክ ዛሬ ተቀይሮ የኤድስ ተጋላጭና ሕመምተኛ በአማካይ የህሊና ውርወራ ግምት አንዲት ሴት አፍሪካዊት ሆነች። አሃዛዊ መረጃዎችም ደግሞ የአፍሪካ ሴቶች ይበልጥ ተጋላጭ መሆናቸውን ያሳዩናል። የቪኦኤው አዲሱ ዘጋቢ ፊልም ሊቪንግ ኢን ደ ሻዶውስ የሚያጋልጠውም ይህ የማግለል ጉዳይ የራሱን የቫይረሱን የኤችአይቪን ያህል ችኮና ሞዛዛ ሆኖ እላያችን ላይ ተጣብቆ መኖሩን ነው። በዩናይትድ ስቴትስ የብሔራዊ የሰውነት መቆጣት ወይም አለርጂና የተላላፊ በሽታዎች ምርምር ኢንስቲትዩት ዳይሬክተሩ አንቶኒ ፋውቺ እንደሚሉት ከኤድስ ጋር የተያያዘው ማግለል ከካምቦዲያ እስከ ዩጋንዳና ናይጄሪያ ዛሬም እንደ በረታ ነው። ዩናይትድ ስቴትስና ካናዳን በመሳሰሉ ያደጉ ሀገሮች ውስጥ እንኳ እጅግ አሳፋሪ በሆነ ሁኔታ ይህ ከኤድስ ጋር የተያያዘ ማግለልና ማሸማቀቅ ይስተዋላል። በቅርቡ ሚሲሲፒ ውስጥ አንዲት ሕፃን ስትወለድ ኤች አይቪ በደሟ ውስጥ ኖሮ ተገኘ። ህፃኗ ኤች አይቪውን ያገኘችው ከእናቷ ነው። በመጀመሪያ ላይ በጣም ተከታታይና የቅርብ የህክምና አገልግሎት ካገኘች በኋላ በደሟ ውስጥ ያለው የቫይረሱ መጠን ቀነሰ። ከሁለት ዓመት በኋላ ደግሞ እንደገና ማንሰራራትና መታየት ጀመረ። ይህ የሚሲሲፒዋ ሕፃን ታሪክ በአሜሪካ ጸረ ኤች አይ ቪ ኤድስ ትግል ውስጥ እንደ ማሳያ ሆኖ ዛሬ እየተወራ ነው። አሜሪካን በመሰለች አገር ውስጥ እንደምን በዛሬ ዘመን ሕፃን ስትወለድ ኤች አይቪ ይገኝባታል? ሊቪንግ ኢን ደ ሻዶውስ ተደብቆ መኖር የቪኦኤ ፊልም ይህንን ታሪክ ይናገራል። ታሪኩ እንዲህ ነው አሉ አንቶኒ ፋውጪ። እናቲቱ በእርግዝናዋ ወቅት የቅድመ ወሊድ አገልግሎት አላገኘችም። ለምን? መገለልን ፈራቻ ስለዚህም ልታገኝ ይገባት የነበረውን እጅግ አስፈላጊ የሆነ ጸረ ኤች አይቪ ክትትል ሳታደርግ በመቅረቷ ልጇ በቀላሉ ለኤች አይቪ ተጋለጠች። በፊልሙ ውስጥ እንዳያችሁት ባደገችው ዩናይትድ ስቴትስ ውስጥ እንኳ ይህ ማግለልና ማሸማቀቅ አለ። እኔ በምኖርባት ከተማ እንኳ ከኤድስ ጋር የተያያዘው ማግለል በተለያዩ መንገዶች ይገለጻል። ይህ ደግሞ ሰዎች የሚገባቸውን አገልግሎት ማግኘት በሚገባቸው ጊዜ እንዳያገኙ ያደርጋል። ስለዚህ መዘዙ ብዙ ነው። ናይጄሪያ ውስጥ የተመሳሳይ ጾታ አፍቃሪ ወይም ጌይ መሆን ሕገ ወጥ ጉዳይ ነው። የጌይ መብቶች ተሟጋቹ አህፋህ ኒኬሊ ኦራዙሊኬ በኤድስና በተመሳሳይ ጾታ ግንኙነት ዙሪያ የማግለልን ጥቁር ቀለም ቀብቶ ይዟል። ናይጄሪያ ውስጥ ይህንን እየሰራን፣ በዚህ ሁኔታ ውስጥ መኖርና መዝለቃችን እጅግ በጣም አስገራሚ ነው። ሰዎች የጤና ጥበቃ አገልግሎት እያገኙ ማህበራዊ ፍትህ ፍለጋ እየሄዱ ተቋቁመው መኖር መቻላቸው ይገርማል። ምክንያቱም ሕይወት ከቀን ወደ ቀን እጅግ አስፈሪ እየሆነች ቀጥላለች። ከኤድስ ጋር የተያያዘው ማግለል እየጎዳ ያለው ህመምተኛ ወይም ጸረ ኤች አይቪ ኤድስ አገልግሎቶችን ፈላጊውን ብቻ ሳይሆን አገልግሎቶቹን የሚሰጡትንም ሰዎች ጭምር ነው። ዶክተር ሁሊዮ ሞንታኔር በኤች አይቪ ኤድስ አገልግሎት መስክ ለብዙ ዓመታት ሠርተዋል። ማግለልና ማሸማቀቁ ግን ብዙ ጠቃሚ ሊሆኑ ይችሉ የነበሩ የስኬት ታሪኮች የስኬትና የድል ታሪክ ሳይሆኑ ተጨናግፈው እንዲቀሩ ማድረጉንና እያደረገም እንደሆነ ይናገራሉ። ለምሳሌም ዶክተር ሞንታኔር ቫንኩቨር ካናዳ ውስጥ መድኃኒትና አደንዛዥ ቅመማ ቅመም የሚጠቀሙ ሰዎች ደህንነቱ የተጠበቀ መርፌ የሚለዋወጡበትን ማዕከል ለመመስረት የሚያስችል ፍቃድና ድጋፍ ከመንግሥት ለማግኘት ያደርጉት የነበረውን ጥረትና ያጋጠማቸውን አንስተው ያወሳሉ። yet we suffer a stigma by association. And, uh, ገና ለገና በንክኪ የማግለልና የመጠቋቆም አድራጎት ይፈጸምብናል። የልብ ቀዶ ሐኪም የሆነው ጓደኛዬን ሰው እየተነሳ ለምንድን ነው ይህን ሥራ የምትሠራው ሲሉት ብዙ ጊዜ አልሰማም። ምንድን ነው ወደዚህ ሥራ እንዲህ የሚስብህ ለምንድን ነው እንዲህ የምትወደው የሚለው ሰው እምብዛም የለም። ለእኔ ግን የሕይወትና የስራ አካል ሆነዋል እነዚህ ጥያቄዎች። ማግለል ብዙ ዝባዝንኪ ያለው ችግር ነው። ማግለል፣ ማሸማቀቅ፣ አድሎ፣ መጠቋቆም እጅግ የቆሸሸ እጅግ አሳፋሪ ተግባር ሆኖ እያለ ሰው ሳያፍርበት ተሸክሞት ይኖራል እናም ሌላውን እያገለለና እያሸማቀቀበት የሰው ልጅ በኤችአይቪና በኤድስ ላይ ሊጎናጸፈው የቀረበውን የድል ብስራት ሊያደበዝዝ ይጣጣራል። ሊቪንግ ኢን ደ ሻዶውስ የቪኦኤ ዘጋቢ ፊልም www.voanews.com slash media slash video ላይ ታገኙታላችሁ። በዚሁ አጋጣሚ እናድርግና፣ ከኤች አይ ቪ ጋር በሚኖሩ ወይም በተጋላጮች ላይ የሚደርሰው ማግለል፣ ማሸማቀቅ፣ አድሎ እርስዎ ባሉበት አካባቢ ዛሬ ምን ደረጃ ላይ ይገኛል? ያለው ሁኔታ ምን ይመስላል? አድማጮቻችን ባላችሁበት ያለውን ሁኔታ አካፍሉን።